The voice of a የመፈታታቸው ነገር የዘገየው ማረሚያ ቤቱ ሰነድ አልደረሰኝም በማለቱ እንደነበር አቶ አንዳርጋቸው ጽጌ ለአሜሪካ ድምፅ ገልጸዋል። የተመሰረተባቸው የሽብር ክስ በሌሉበት ከታየ በኋላ የሞት ፍርድ ተላልፎባቸው የነበሩት አቶ አንዳርጋቸው ጽጌ ዛሬ ከቃሊቲ ወህኒ የተለቀው አባታቸው ቤት ሲደርሱ በአካባቢው ተሰብስበው ሲጠባበቅ የነበረ ብዙ ቁጥር ያለው ደጋፊያቸው በከፍተኛ ደስታና ሆታ በመቀበሉ ቢደሰቱም ሌሎች ብዙ ያልተፈቱ መኖራቸው ግን እንደሚያሳዝናቸው ገልጸዋል። ከአቶ አንዳርጋቸው ጋር ሌሎችም ከአምስት መቶ በላይ እስረኞች በምህረትና ክሳቸው እየተቋረጠ ተለቀዋል። መለስካቸውም ሀዘር ዝርዝር ይዟል። አቶ አንዳርጋቸው ጽጌ ዛሬ ተፈተው ወደ አባታቸው ቤት አካባቢ ሲደርሱ የመጡበት መኪና የአምቡላንስ የሚመስል ስለነበረ ከግቢው ውጭ ሲጠብቃቸው የነበረው ህዝብ ብዙም አልጠረጠረም። ጥቂት ወጣቶች ግን ጠጋ ብለው እሱ ነው እያሉ መጮ ሲጀምሩ ህዝቡ በሩጫ ይከተል ጀመረ። መኪናዋ መንቀሳቀስ አልቻለችም። ርችትም የሚተኮስ ነበረ። ሕዝቡ ጨርሶ ስሜትን መቆጣጠር አልቻለም። መኪናዋ እንደምንም የግቢውን በር አልፋ እንደ ገባች አቶ አንዳርጋቸውን በሰዎች ትከሻ ላይ ከሩቅ አየኋቸው። በብዙ ትግልና ትርምስ አገኘዋቸው። እንኳን ደስ አለ አቶ አንዳርጋቸው። እንኳን አብሮ ደስ አለን። ምን ተሰማህ ዛሬ ይሄ በጣም የሚያስገርም ነገር ነው የጠበቀኝ እዚህ የህዝቡ ሁኔታ እና እኔ እፈጽም አልጠበቅኩም ነበር እንዲህ አይነት ነገር ዝም ብዬ አባቴ ቤት በሰላም እገባለሁ ብዬ ነበር ይሄ ሁሉ ሰው መኪና መግባት እንደማይችል በእግር መሄድ እንደማልችል አድርገው እንደዚህ ተሸክሞ በእንዲህ አይነት ሁኔታ እዚህ ያስገባኝ። እንዲህ አይነት ነገር ፈጽሞ ፈጽሞ አልጠበቅኩም ነበር። ትላንትና ስንጠብቀ ነበረ። ለምን አቃቢ ህጉ ርቅርት አድርገናል አለ እንጂ ለማረሙያ ቤቱ ሰነድ አላከም ነበረ ነው የተባልኩት። በአስተዳደሩ የተነገረኝ ሰነዱ እስከሚመጣ ድረስ መቆየት ነበረብን ያለኝ። ዛሬ ልከው፣ ዛሬ አስፈርመው ልከውኛል። የአቶ አንዳርጋቸው አባት አቶ ጽጌ ሀብተማርያም ለልጃቸው በልዩ ሁኔታ ይቅርታ መደረጉን ከሰሙበት ጊዜ ጀምሮ ፍቺውን በጉጉት ነበር ሲጠብቁ የቆዩት። እሳቸውንም ስሜታቸውን ጠየቅኋቸው ነበረ። ምን ወሰን የሌለው ደስታ። ሰሞኑ ሲጠብቁ ነበረ። በጣም ጠብቅ ነበረ። እንቅልፍ አይወስደኝም ነበረ። እንቅልፍ አይወስደኝም ነበረ። ከመሸ ጀምሮ ነው እንደዚህ ያጋጠመው እንቅልፍ እንደውም አይ ቀድሞ ጊዜ ነው፣ ቀድሞ ጊዜ ነው። ወደኋላ ላይ ነው። እንኳን ደስ ያለት ወይ ባለቤታቸው ወይዘሮ ታደለች ደግሞ እንዲህ ይላሉ። ለአባቱ ማስረከቤ በጣም ደስ ብሎኛል። ሀላፊነት ስለተሰጠኝ በዚህ በማስረከቤ በጣም የበለጠ ብዙ ደስተኛ ሆኛለሁ። እነሱም ብዙም አላንገላቱንም። እግዚአብሔር ይስጣቸው። የአቶ አንዳርጋቸው ጽጌ እህት ወይዘሮ አይኔ ጽጌንም ምን ተሰማዎት ብያቸው ነበረ። ምን የማይሰማኝ ነገር አለ? ይሄ ነው ብዬ እምልህ ነገር የለኝም ተወኝ። ሚክስድ ነው ፊሊንጌ። ይሄ ነው ብዬ እምልህ ነገር የለም። እኔ አላየሁትም። ለአስራ ሶስት አመት አላየሁት። ስፔሻሊ ደግሞ ባለፈው አመት አራት አመት እዚህ ሀገር ሲቀመጥ አንድ ቀን የማየት እንኳን እድል አልነበረኝም። ተከልክለሽ ነበር? ተከልክዬ አዎ፣ ተከልክዬ። ለምን እንደከለከሉኝ እነሱ መጠየቅ ይሻላል እንጂ እኔ እዚህ ቁጭ ብዬ የዘጠና ዘጠኝ ዓመት አባቴ ስንቅ በየሳምንቱ እንዲያስገባ የተፈቀደበት ምክንያት ምን እንደሆነ አልገባኝም። መቼም ሁሉም አባት አላቸው እና ይሄንን ሽማግሌ ከኦሎምፒያ ተነስቶ ቃሊቲ ድረስ በየሳምንቱ ከወይዘሮ ታደለች ጋራ ይዘው ያንን እቃ በሳምንት አንድ ቀን ስለሚፈቀድ የሳምንት ኮተት ነው ተሸክመው የሚሄዱት እና ይሄንን አገር ይፍረደው። እኔ ምንም የምለው ነገር የለኝም። አቶ አንዳርጋቸው ብቻ ሳይሆኑ በዛሬ ዕለት ከአምስት መቶ የማያንሱ ሰዎች መፈታታቸው ታውቋል። አቶ አንዳርጋቸው ዛሬ ለደጋፊዎቻቸውና በአባታቸው ግቢ ለተቀበላቸው ህዝብ ባደረጉት አጭር ንግግር የተደረገላቸውን አስደናቂ አቀባበል አመስግነዋል። ደስታቸው ከፍተኛ የመሆኑን ያህልም ዛሬም ያልተፈቱ ኢትዮጵያውያን ብዙ ያሉ በመሆናቸው ያደረባቸውን ሐዘን አልሸሸጉም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ